የቀድሞዋ የውጭ ጉዳይ ሚኒስትር እና የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ የነበሩት ሂለሪ ክሊንተን በምርጫው ከተሸነፉ ወዲህ ለመጀመሪያ ጊዜ በተደረገላቸው ቃለ መጠይቅ ለመሸነፋቸው የራሳቸውም ኃላፊነት እንዳለበት ገልጸዋል። ቃለ መጠይቁ ትናንት የተካሄደው ኒውዮርክ ውስጥ በተካሄደ የሴቶች ጉባኤ ላይ ሲሆን ጋዜጠኛ ክሪስቲያን አማንፖር ነበረች ያነጋገረቻቸው። የሩሲያ ጣልቃ ገብነት እና የፌዴራል ምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ መግለጫ ሪፑብሊካኑ ዶናልድ ትራምፕ እንዲያሸንፉ ረድቷል ሲሉ ክሊንተን አስገንዝበዋል። የአሜሪካ ድምጽ ዘጋቢ ዝላቲሳ ሆክ ያጠነባበረችው ዘገባ አለ። አዳነች ሳይ ታቀርባለች። ምርጫው እንደ አውሮፓ አቆጣጠር ጥቅምት ሀያ ሰባት ቀን ተካሂዶ ቢሆን ኖሮ አሁን የዩናይትድ ስቴትስ ፕሬዚደንት ሆን ነበር ብለዋል ሂለሪ ክሊንተን። ጥቅምት 28 ቀን የቀረበው የጀምስ ኮሚ ደብዳቤና የሩሲያ ዊኪሊክስ በሰዎች አእምሮ ላይ ጥርጣሬ እስከፈጠረበት ጊዜ ድረስ ላሸንፍ የምችልበት ደረጃ ላይ ደርሼ ነበር። ከዚያ በኋላ ግን እኔን የመምረጥ ዝንባሌ የነበራቸው ሰዎች ፈሩ። የኤፍቢአይ ማለት የፌዴራል ምርመራ ስራ አስኪያጅ ኮሚ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ወቅት የግል ኢሜይል መጠቀማቸውን አስመልክቶ እንደገና ሌላ ምርመራ እንደሚያካሂዱ እስካስታወቁበት ጊዜ ድረስ ክሊንተን በፕሬዚዳንታዊ ውድድር ቀዳሚ ቦታ ይዘው ነበር። ሂለሪ ክሊንተን የግል ኢሜይል መጠቀማቸው በወንጀል ሊያስከስስ የሚችል ያል ነበረ ቢሆንም ልክ ከምርጫው በፊት መሆኑ ራሱ ትልቅ ጉዳት አደረሰባቸው። ባለፈው ጥሩ ወር የዩናይትድ ስቴትስ የስለላ ክፍል የሩሲያ ፕሬዚደንት ቭላዲሚር ፑቲን ክሊንተን እንዳይመረጡ ትራምፕ ግን እንዲመረጡ የሚረዳ ዘመቻ እንዲካሄድ ማዘዛቸውን ለማወቅ መቻሉን አስታወቀ። ቀዳማዊት እመቤት፣ ሴኔተር እና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ሂላሪ ክሊንተን በአሁኑ ወቅት በፖለቲካ ንቁ ተሳትፎ ያላቸው ዜጋ የመሆን እቅድ እንዳላቸው ገልጸዋል። ትናንት በተደረገላቸው ቃለ መጠይቅ የሰሜን ኮሪያ የኒውክሌር አደጋን ስላካተቱ የተለያየ ዘርፍ ስላላቸው የዓለም ወቅታዊ ሁኔታዎች ተናግረዋል። ወታደራዊ ኃይል የዩናይትድ ስቴትስ ጥቅምን ከሚያስጠብቁት ክፍሎች አንዱ ነው፣ ዲፕሎማሲና ልማትም በማይተናነስ መልኩ ጠቃሚ ናቸው ብለዋል። ሰሜን ኮሪያውያን ምንጊዜም ቢሆን ከዩናይትድ ስቴትስ ጋር የመነጋገር ፍላጎት አላቸው። ኪም ዮንግ ኡን ብቻ ሳይሆኑ አባታቸውም አሜሪካውያን ወደ ድርድር ጠረጴዛ እንዲመጡና ቦታቸው ከፍ እንዲል ሲጥር ቆይተዋል። ስለሆነም በጣም መጠንቀቅ ይኖርብናል። ቻይና፣ ጃፓን፣ ሩሲያና ደቡብ ኮሪያ ተሳትፈውበት የሰሜን ኮሪያ መንግሥት በእውነታ ላይ የተመሰረተ ለውጥ ሊያመጣ በሚችል መንገድ ወደ ድርድር ጠረጴዛ እንዲመጣ የሚያስችል የስትራቴጂ መሰረተ ሀሳብ ሳይኖር ለመነጋገር መቅረብ የለብንም። ክሊንተን በመጨረሻም ለዩናይትድ ስቴትስ ፕሬዝደንትነት ለመወዳደር አብይ በሆነ ፓርቲ ለመወከል የመጀመሪያዋ ሴት ለመሆን ስለመብቃታቸውና ስለ ተያያዥ ጉዳዮች መጽሐፍ እየጻፉ መሆናቸውን ገልጸዋል።